በደሴ ከተማ አስተዳደር እንዲሁም በደቡብ ወሎና ሰሜን ወሎ ዞኖች ለምዝበራ ተጋላጭ በሆኑ የሥራ መደቦች ላይ የተመደቡ የመንግሥት የሥራ ኃላፊዎችና ባለሙያዎች የሀብት ምዝገባ እያካሄዱ ነው። ምዝገባው ተግባራዊ ከሆነበት መጋቢት 2006 ዓ ም ጀምሮ ወደ 1500 የሚጠጉ የመንግሥት ሠራተኞች የመጀመሪያና የዳግም ሀብት ምዝገባ አድርገዋል። በአማራ ብሔራዊ ክልላዊ መንግሥት ሀብትን ለማሳወቅና ለማስመዝገብ የወጣው አዋጅ አፈጻጸም ችግሮች አሉበት የሚሉ የመንግሥት ሠራተኞችን የጠቀሰው ሪፖርተራችን መስፍን አራጌ ተከታዩን ከደሴ ዘግቧል። በክልሉ በተለያዩ አካባቢዎች ከ2006 መጋቢት ወር ጀምሮ የመንግሥት ሠራተኞች የሀብት ምዝገባ ቢያካሄዱም በተለይ ምዝበራን ከመከላከልና ተጠያቂነትን ከማስፈን አንፃር ያደረገው አስተዋጽኦ እምብዛም ነው የሚሉ ድምፆች እየተሰሙ ነው። እንደነሱ አባባል የሀብት ምዝበራው እየተፈጸመ ያለው በከፍተኛ አመራሩ ሆኖ ሳለ በስፋትና በተደጋጋሚ ሀብት የሚያስመዘግበው በዝቅተኛ የስራ መደብ ላይ የሚገኘው ሰራተኛ ነው። የከፍተኛ አመራሩ ሀብት ምዝገባ ይፋ አለመሆኑን በማንሳትም ለምን የሚል ጥያቄ ያስከትላሉ። ይሄ ሀብት ማስመዝገብ ከዛሬ ሁለት ዓመት በፊትም የተደረገ ነገር ነው እና መልካም የሚባል ነው። ሚዲያ ላይ በተለይ የምናያቸው ነገሮች እንግዲህ አገሪቱ ምን ያህል ደረጃ ላይ እንዳለች ሁላችንም እየታዘብን ነው በቀን ሶስት ጊዜ በልቶ በማያድር ህዝብ መካከል እስከ አውሮፕላንም እስከ መርከብም የተያያዘበት ሁኔታ ነው ያለው እና ከዛ አንጻር ይህንን ለማጣራት እየተሰራ ያለው ነገር ጥሩ ነው። እንደዚህ በጣም ዝቅተኛ የመንግስት ደሞዝ የሚያገኘው ላይ ብቻም ሳይሆን በተለይ ላይ ያሉት አመራሮች ላይ በደንብ ጠርቶ መምጣት አለበት። ያኛው ከተስተካከለ በኋላ ነው ታችኛውን መፈተሽ አለብን። ይህን ሀሳብ ወልዶ ዩኒቨርሲቲ የሥነ ምግባርና ጸረ ሙስና መኮንኑ አቶ ሱለይማን ሰይድ ይጋሩታል። በሀገርም ደረጃ፣ በዩኒቨርሲቲ ደረጃ ያሉትን አመራሮች ሀብታቸው ማስመዝገብ እንጂ ለሰራተኛውም ይሁን እንደ ሀገር ይፋ የወጣ ነገር የለም። በአማራ ክልል ፀረ ሙስናና ስነ ምግባር ኮሚሽን የደሴ ቅርንጫፍ ጽፈት ቤት ኃላፊ አቶ አባተ ምርኩዜ ግን ቅርንጫፍ ጽህፈት ቤቱ በሚንቀሳቀስባቸው ደሴ ከተማ አስተዳደር፣ ደቡብ ወሎና ሰሜን ወሎ ዞኖች እንዲሁም ዋግ ህምራ ብሔረሰብ ዞን የሚገኙ አመራሮችና የመንግስት ሰራተኞች ሀብታቸውን እንዲያስመዘግቡ ተደርጓል ባይ ናቸው። ይሄ አንደኛ የተሿሚዎችን፣ ሁለተኛ የተመራጮችን፣ ሶስተኛ የመንግስት ሰራተኞችን እንግዲህ ለሙስና ወይም ለብልሹ አሰራር ተጋላጭ የሆኑ የስራ መደቦች ተብለው ተለይተው ምዝገባ እየተካሄደ ነው። እንግዲህ የከፍተኛ አመራሩ የሚካሄዳል፣ የዝቅተኛ አመራሩ የሚካሄዳል፣ የመካከለኛ አመራሩ የሚካሄዳል፣ የመንግስት ሰራተኞች የሚካሄዳል። አሁን እዚህ ላይ ልዩነት የለም። ሁ በከፍተኛ አመራሩ ደረጃ እየተመዘገበ ነው። እንግዲህ አሁን እኛ ባንኖርም በክልል ደረጃ ያሉት ያንን ይሰራሉ። እንግዲህ በእኛ ከፍተኛ አመራር ብለን የምንይዛቸው የዞን አመራሮችን እና የከተማ አስተዳደር አመራሮችን ነው። እነዚህ ደግሞ እያስመዘገቡ ነው። የሀብት ምዝገባው ሕጋዊ ተጠያቂነትን የሚያሰፍን፣ ማንኛውም ግለሰብ የአመራሩን የሀብት መጠን ለማወቅ ጥያቄ ቢያቀርብ ምላሽ የሚያገኝበትን አሰራር የዘረጋ ነው የሚሉት ደግሞ በደሴ ከተማ አስተዳደር ከንቲባ ጽህፈት ቤት የስነ ምግባር መከታተያ ክፍል የስነ ምግባር መኮንን የሆኑት አቶ ትዕዛዙ እንግዳው ናቸው። በአዋጁ ላይ በተገለጸው ማንኛውም ግለሰብ ያንን ግለሰብ ሀብት ለማወቅ ከፈለገ የስጋ ዝምድና እስከሌለው ድረስ ለምን ለሌላ ተግባር እንዳይጠቀምበት በማመልከቻ ጠይቆ ወዲያው ይሰጠዋል ነው የሚለው ግለሰቦቹ መረጃ የሚያገኙበት መንገድ ግን ግልጽነት የጎደለው ስለሆነ አፈጻጸሙ ላይ ብዥታ ማስከትሉን አቶ ሱሌይማን ያነሳሉ ከወሎ ዩኒቨርሲቲ እንደ ሀገር የወጣው ህጉ ጥሩ ነው አፈጻጸሙ የተወሰነ ቢሆን ክፍተት አለው። ግልጽ አይደለም። እነ ችግር አለ። ያስመዘገቡ ሰዎች በሚዲያ ይገለጻል። እንዳልኩህ በሴክተሮች በኩል ነው ተገልጾ ዘር ለመሄደው ህዝብ ወይም ህብረተሰብ ፈላጊ አካል የከሌ ሀብት ማወቅ ፈልጋለሁ ብሎ ሂዶ የመጠየቅ መብት አለው የለውም የሚለው ነገር እሱ በደምብ ግልጽነት የጎደለ ይመስለኛል። በሌላ በኩል ሀብት ያከማቹ ግለሰቦች ንብረቱን በራሳቸው ሳይሆን በሌሎች ሰዎች ስም ስለሚያስቀምጡ የተጀመረው የሀብት ምዝገባና ይፋ የማድረግ እንቅስቃሴ ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ስጋታቸውን ይገልጻሉ። ሙስና ተባለ እንጂ የተደራጀ ሌብነት ነው እና ያን የተደራጀ ሌብነት እኔ ለምሳሌ በኔ ፖዚሽን ላይ የሆነ ነገር ከሠራው ሀብቴን እንደነገርኩ ያለችኝ ነው የማስመዘግበው ነገር ግን ወንድም ያለ እህት አለ ያጎት ልጅ አለ እና ከዘር ጋር ተያይዘው የሚሰራጩ ንብረቶችንና ሀብቶችን መሰብሰብ አስቸጋሪ ነው የሚሆነው መኮንኑ። ከዚህ በተጨማሪ ከፍተኛ የመንግስት ባለስልጣናት ወደ ስልጣን ከመምጣታቸው በፊት ያላቸው ሀብት ተመዝግቦ ከታወቀ አፈጻጸሙን ሊያቀለው እንደሚችል መክረዋል። ኃላፊዎች ከመሾማቸው በፊት ቢሆን ምዝገባው ጥሩ ነው ከሹመቱን ካገኙ በኋላ ከሆነ ያስቸግራል። ሹመቱ ልክ ደብዳቤው እንደደረሰ ማግስት የተወሰነ እስከሚለማመዱ ድረስ ባህሪያቸው የተሻለ ጥሩ ነው የሚሆነውና ፖዚሽን ላይ የቆዩ ሲሄዱ ትንሽ ምዝገባው ግልጽነት የጎደላቸውን አሰራሮች አጥርቶና አደረጃጀቶችን አስተካክሎ ወደ ተግባር ካልገባ የሀብት ምዝገባው ብቻውን ፋይዳ ይኖረው ይሆን? በክልሎ ስነ ምግባርና ጸረ ሙስና ኮሚሽን የደሴ ቅርንጫፍ አላፊ በመዝገቡ ብቻውን ፋይዳ የለውም። ፋይዳ የሚኖረው አንድ ሀብት አስመዝጋቢ በሁለት ዓመት ተኩል በሁለት ዓመት ተኩል ምዝገባ ያካሄዳል። እሱን ምዝገባ ካካሄደ በኋላ ነው እንግዲህ ይህንን እውነትም ይሄ ሀብት አለው የለውም፣ ያስመዘገበው ነገር ትክክለኛ ነው ወይስ ትክክለኛ አይደለም የሚለውን ነገር ለማጣራት እንትን የሚባለው ከሁለት ጊዜ ምዝገባ በኋላ ነው። ይህንን እንግዲህ ምናልባት ያሉን ባለሙያተኞች የሀብት ምዝገባ ብቻ ነው። ይህን ደግሞ በየቦታው ተንቀሳቅሶ የሀብት ትክክለኛ ነው ወይስ አይደለም የሚለውን ነገር ደግሞ የሚሰራው ሌላ ባለሙያተኛ ነው። ይህም ባለሙያተኛ እንግዲህ ምናልባት ወደፊት መንግሥት ከፈቀደና የሚያደራጀው ከሆነ ይሄ እስካሁን ድረስ ገና ነው። በተነሱ ጥያቄዎችና አስተያየቶች ዙሪያ ከተደጋጋሚ ማባበል በኋላ ምላሽ ለመስጠት ቃል ገብተው የነበሩት የክልሉ ስነ ምግባርና ጸረ ሙስና ኮሚሽን የሀብት ማሳወቅና ማስመዝገብ ዳይሬክቶሬት አቶ ዘላለም ብስቱ ስልካቸውን አጥፍተዋል። ኮሚሽነሩንም በጸሐፊያቸው በኩል ለማግኘት ጥረት ቢደረግም ስብሰባ ላይ ናቸው በሚል ምክንያት ልናገኛቸው አልቻልንም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከዳሴ